በኢትዮጵያ ያሉት አብዛኞቹ ህንፃዎች በዲዛይን ወቅት በሚፈጠር ክፍተትና በግንባታ ጥራት ጉድለት የተነሳ ለርዕደ መሬት አደጋ የተጋለጡ እንደሆኑ የአዲስ አበባ ዩኒቨርሲቲ ባለሙያዎች ተናግረዋል። ኢትዮጵያ ከ1976 ዓ ም ጀምሮ ህንፃዎች ርዕደ መሬትን እንዲቋቋሙ በሚያስችል መልኩ ዲዛይን እንዲደረጉ አስገዳጅ የህንፃ ኮድ ብታዘጋጅም መስፈርቱን ከመከተል አኳያ ክፍተቶች እንዳሉም እነኝሁ ባለሙያዎች ተናግረዋል ተናግረዋል። መንግስት በበኩሉ በህንፃዎች ግንባታ ወቅት መስፈርቱ እንዲተገበር ጥብቅ ክትትል እየተደረገ መሆኑን ገልጿል። ህንፃዎቹም የተወሰነ የርዕደ መሬት መጠንን የመቋቋም አቅም አላቸው ሲልም መከራከሪያ ሀሳብ አቅርቧል። በዚህ ጉዳይ ላይ ሰፋ ያለ ዘገባን ያሰናዳ ነው። ዘገባውን ያሰናዳው ገብረ ሚካኤል ገብረ ምድን ነው። ዝርዝሩን እንደሚከተለው ያቀርበዋል በተከታታይ እየተስተዋለ ያለው ርዕደ መሬት በህብረተሰቡ ዘንድ ስጋት መፍጠሩ አልቀረም። በተለይም ከህንፃዎች ደህንነት ጋር ተያይዞ የሚነሱ ጥያቄዎች አሉ። የአሜሪካ ድምፅ ይህን ጥያቄ መነሻ በማድረግ የተለያዩ ባለሙያዎችን አወያይቷል። በአዲስ አበባ ዩኒቨርሲቲ የሲቪልና የአካባቢ ምህንድስና መምህር ዶክተር ኢሳያስ ገብረ ዮሐንስ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የህንፃዎች ዲዛይን ርዕደ መሬትን እንዲቋቋም ተደርጎ እንዲሰራ አስገዳጅ የሕንፃ ኮድ መስፈርት እንዳለ ተናግረዋል ስራዎች የመሬት መንቀጥቀጥን መቋቋም እንዲችሉ ተደርገው ዲዛይን መደረግ ይችላሉ የሚል ጋይድ ነው የሚሰጠን። በኢትዮጵያ ይህ የህንፃ ኮድ ለመጀመሪያ ጊዜ የወጣው እንደ ኤውሮፓውያኑ አቆጣጠር በ983 ማለትም በኢትዮጵያ አቆጣጠር በ976 ዓ ም ገደማ ሲሆን ከ10 እስከ 20 ዓመት ባሉት ጊዜያት እየተከለሰ ይወጣል ብለዋል። በመሆኑም ቀጣዮቹ የህንፃ ኮዶች በ988 ዓ ም ገደማ እንዲሁም በሁለት ሺህ ስምንት ዓመተ ምህረት አካባቢ መውጣታቸውን የተናገሩት ዶክተር ኢሳያስ አሁን ደግሞ በቅርቡ ቀጣዩ የተሻሻለ የህንፃ ኮድ ይወጣል ብለዋል። ለተለያዩ አካባቢዎች የተለያዩ የህንፃ ኮዶች እንዳሉም ባለሙያው አብራርተዋል። ሞር ፎርማል ሆነ የወጣው በአስራ ዘጠኝ ሰን አምስት የወጣው የህንጻ ኮድ ነው። አዲስ አበባን ለምሳሌ ከወሰድን ኤክስፔክት የሚደረገው የቤድሮክ አክሰሌሬሽን አዲስ አበባ ዜሮ ነጥብ ዜሮ አምስት ጂ ጂ ማለት ግራውንድ ግራቪቴሽናል አክሰለሬሽን እንደማለት ነው። በዛ ሪፈረንስ ነው የምጠቀሰው። ይህን ያክል ይመጣል ተብሎ ስብል የሚጠበቅ በአዲስ አበባ ህንፃዎቹ ለዚህ እንዲቋቋሙ ተደርገው ዲዛይን መደረግ እንዳለባቸው ያስቀምጣል። ባለው ሁኔታ ደግሞ ተሻሽሎ አዲስ አበባ ኤክስፔክት የሚደረገው የመሬት መንቀጥቀጥ መጠን ዜሮ ነጥብ ዜሮ አምስት ጂ መሆኑ ቀርቶ ዜሮ ፖይንት ዋን ጂ ነው፣ እጥፍ ነው የሚል ፋይንዲንግ ወጣው ማለት ነው። በተጨባጭ ግን እነዚህን ኮዶች ከመከተል አኳያ በህንፃዎች ስራ ላይ ክፍተቶች መኖራቸውን አመልክተዋል። እንደ አዲስ አበባ ዩኒቨርሲቲ በርካታ ህንፃዎች ለግምገማ ይመጣሉ ወደኛ። ስለዚህ መልሰን ስንፈትሽ አንዳንድ የዲዛይን ግድፈት የምናገኝባቸው ይኖራሉ። ከህንፃ ከኮንስትራክሽን ሲገነባ ደግሞ ከማቴሪያል ጥራት ጉድለት፣ ከግንባታ ጥራት ጉድለት ይሄ የሚጠበቀውን የደህንነት መጠን የማይጠብቁ በርካታ ህንፃዎች ይመጣሉ ወደኛ። ሀገራችን ውስጥ በተለይ ደግሞ አዲስ አበባ በርካታ ህንፃዎች ነው የሚገነቡት። ስለዚህ የግንባታ ጥራት ጉድለት ደግሞ በበርካታው ይታያል። አንዳንድ የምናያቸው ምልክቶች እንግዲህ ጀነራላይዝ ለማድረግ ይከብዳል። ግን ምልክቶቹ ለመጥቀስ ያክል አንዳንድ ህንፃዎች እንኳን የመሬት መንቀጥቀጥ መጥቶ ለራሳቸው ክብደትና ሰው ገብቶ ለሚሰጡት ግልጋሎት ብቻ መሸከም አጥፋቸው የሚወድቁ ህንፃዎች አሉ ከተማችን ውስጥ ምን አይነት የመሬት መንቀጥቀጥ ሳይመጣባቸው። ስለዚህ ቢመጣ ምን ያክል ችግር ሊፈጠር እንደሚችል አመላካች ነገሮች አሉ። የርዕደ መሬት ተመራማሪው ፕሮፌሰር አታላይ አየለም በዚህ ሀሳብ ይስማማሉ። ኮዶቹን እንዳልተከበሩ መቶ ፐርሰንት እንደማይከበሩ በተለያየ ምክንያት የእኛ ጋር ብቻ ሰው እንደላማገር ያለ ችግር ስለሆነ እና ዝም ብሎ ኮድ ይጨርቃን ዲዛይን ዝም ብሎ ይጨርቅና ቤት ተሰርፎ ቢሰራ በአንዳንዱ ነ አይቶ መናገር ይቻላል። አዲስ አበባ ውስጥ እንደሚያሉ ፎቆችን ታዎች ስናይ ማለት እና ሁሉም አዲስ እኩል ነው አዲስ አበባ ውስጥ አሁን ግን ፈተናው የሚመጣው አንድ ቀን ያን የሚከትል የመጣ ጊዜ እንግዲህ ያትኛው መሀንዲስ በትክክል በሰራተኛው እንዳልሰራ የሚታይበት ጊዜ ይሆናል ማለት ነው። ከጉዳት ጋር ማለት ነው አለመታደጉ ግን፣ አሁን ያለው ነባራዊ ሁኔታ ያ እንዳልሆነ ምንም ግልጽ ነው። በተለይም የዲዛይን ክፍተትና የግንባታ ጥራት ጉድለት አንድ ላይ ሲገናኙ ጉዳቱ የከፋ ነው የሚሉት ዶክተር ኢሳያስ ገብረ ዮሐንስ ከዚህ አኳያ ሲታዩ አብዛኞቹ የሀገሪቱ ህንፃዎች የርዕደ መሬት ተጋላጭነት ስጋት አለባቸው ይላሉ። አስራ ዘጠኝ ሰማኒያ ሶስት በፈረንጆች አቆጣጠር በፊት የሰራናቸው ህንፃዎች ለመሬት መንቀጥቀጥ ተጋላጭ ናቸው። በአስራ ዘጠኝ ሰማኒያ ሶስት እና በአስራ ዘጠኝ ዘጠና አምስትም የተሰሩት ተጋላጭ ናቸው። በሁለት ሺ አስራ አምስት እና በአስራ ዘጠኝ ዘጠና አምስትም የተወሰነ የመሬት መንቀጥቀጥ የመቋቋም አቅም ቢኖራቸውም ከሚጠበቀው በታች ነው አቅማቸው። ምክንያቱም የሚጠበቀው ከፍ ያለ ነው፣ እነሱ ደግሞ የመቋቋም አቅማቸው ደግሞ ዝቅ ያለ ነው። ስለዚህ እነዚህ ሁሉ መጠኑ ሊለያይ ይችላል የተለያየ የስጋት ደረጃ ይኖራቸዋል። ግን ሁሉም በስጋት ላይ ያሉ ተብለው የሚታሰቡት ናቸው። የኢትዮጵያ ኮንስትራክሽን ባለስልጣን በበኩሉ ከዚህ ቀደም በህገ ወጥ መንገድ የተሰሩ ጥቂት ህንፃዎች ከርዕደ መሬት ጋር ያልተያያዘ የመፍረስ ችግር እንደገጠማቸው አውስቶ ህጋዊ አካሄድን ተከትለው በሚሰሩት ህንፃዎች ላይ ግን ተገቢውን ቁጥጥርና ክትትል ይደረጋል ብለዋል። አሁን ያሉት ህንፃዎችም የተወሰነ መጠን ያለው የርዕደ መሬት ንዝረትን መቋቋም እንደሚችሉ የባለስልጣን መስሪያ ቤቱ ዋና ዲሬክተር ኢንጂነር መስፍን ነገ ለአሜሪካ ድምፅ ገልጸዋል። አማካሪዎች ይህን ዲዛይን ወይም ደግሞ ዲዛይን የሚሰራ አካል በዛ ኮድ መሰረት ነው ዲዛይን የሚያደርገው። እሱ ደግሞ በማዘጋጃ ቤትና አንዳንድ ቦታ ላይ ዞን ላይ ባለ ማዋቅር እየጸደቀ ነው ወደ ስራ የሚሄደው። በጸደቀው መልክ ደግሞ መተግበሩን ቁጥጥርና ክትትል ይደረጋል። መጨረሻ ላይ ልክ የግንባታ ፍቃድ እንደሚሰጠው የመጠቀሚያ ፍቃድ የሚያገኘው በዲዛይኑ መሰረት ማለቁ ከተረጋገጠ በኋላ ነው። እንደ ተቆጣጣሪ ባለስልጣንና አሁን ባደረግነው ጀኔራል አሰስመንት እኛ ህንጻዎቻችን በተለይ ከሰባት ምናምን እና ከዚያ በታች ባሉት ማግኒቲዩድ መቋቋም የሚችሉ ናቸው ብለን ነው የምናስበው። በተለይ ተለቅ ተለቅ ያሉ የአቅም ያላቸው ከተሞች ውስጥ የተገነቡ ግንባታዎች በባለሙያ እና በስታንዳርዱ ስር ሄዱ እና የአልቀው ወደ ስራ የገቡ ቢልዲንጎች እኔ እርግጠኛ ነኝ ይቋቋማሉ ብዬ አምናለሁ። ከቅርብ ጊዜ ወዲህ የርዕደ መሬቱ መደጋገም ግን ራሱን የቻለ ችግር ሊያስከትል እንደሚችል ኢንጂነር መስፍን ተናግረዋል። ግን አሁን ባለው አንደኛ እንትኑ ፍሪኩዌንሲ ጨምሯል። እንደዚህ አይነት ደግሞ ከማግኒቲውም በላይ አንድ ህፃ ላይ ተደጋጋሚ እንትን ሲል ፋቲክ ይፈጥራል። ሶ የተደጋገመ ሲሄድ የመጎዳት እንትኑ ሊኖር ይችላል። ይሄ ደግሞ በሀገር ደረጃ በዚህ ሰዓት በተለይ ከዚህ ከሁለት ወር ወዲህ ሁለት ግብረ ኃይል ተቋቁሞ እየሰራ ነው የተቋቋሙት ሁለት ግብረ ኃይሎች የርዕደ መሬቱን ሁኔታ እየተከታተሉና እያጠኑ ለመንግስት ሪፖርት እንደሚያቀርቡ የገለጹት ኢንጂነር መስፍን የአደጋ ስጋቱን ለመቀነስ በህንፃዎች ግንባታ ወቅት ጥብቅ ቁጥጥር ማድረጋችንን እንቀጥላለን። ከዛም አልፎ ርዕደ መሬት ሲከሰት ምን መደረግ እንዳለበት እየተዘጋጀን ነው ብለዋል። አንደኛው ከመከሰቱ በፊት ህዝቡን አዌር ማድረግ እና ፕሪፔርነሱ ነው። ሲከሰት ደግሞ ኢመርጀንሲ ሪስፖንሱ ነው። እንዴት ሪስፖንድ ያደረጋል ህዝቡን እንደገና ደግሞ ናን ገቨርንመንታል ኦርጋናይዜሽን ና ገቨርንመንታል ኦርጋናይዜሽን መንግስታዊ መንግስታዊ ያልሆኑ ተቋማት ምላሽ ይሰጡታል። ቢከሰት እንዴት ኮኦርዲኔትድ ሆኖ ሪስፖንድ ያደርጋሉ። ስራ ስራ እንሰራለን ብለን አሁን እንቅስቃሴ ላይ ነን። በህንፃ ግንባታ የሚታየው ችግር በኢትዮጵያ ብቻ ሳይሆን በሌሎችም ሀገራት የተለመደ ነው የሚሉት ዶክተር ኢሳያስ ደግሞ አገልግሎት እየሰጡ ካሉት ውስጥ የተመረጡ ህንፃዎች ርዕደ መሬትን እንዲቋቋሙ የማጠናከሪያ ስራ ሊሰራላቸው እንደሚገባ ያስረዳሉ። ምን ይደረጋል? ሀገራት እነዚህም አሴቶች ስጋት አላቸው ብለን ምንቷቸው አይደሉም፣ ግን ምን ይደረጋል? ያለን የሀብት መጠን ጥናት ተደርጎ ቅድመ ደረጃ ይወጣላቸዋል። የኛ ሀገር ኢኮኖሚ በሚመጥን መልኩ ሁሉንም ማጠናከር ስለማንችል በአንዴ ፕራዮሪቲ የምንለው ነገር ይወጣላቸዋል። ለምሳሌ ሆስፒታሎች፣ ትምህርት ቤቶች፣ የእሳት አደጋ ማጥፊያ ተቋማት፣ እነዚህ በአንደኛ ደረጃ ነው ሁልጊዜ የሚቀመጡት። እነዚህም የማጠናከር ሂደት እንዲደረግላቸው ይደረጋል። እነዚህ ማጠናከሪያ መንገዶች ቴክኖሎጂው አለ፣ እውቀቱም አለ በኛ ሀገር። ዶክተር ኢሳያስ ምክንያቱን ሲያስረዱም እንዲህ ብለዋል። ለምሳሌ አዲስ አበባ ውስጥ አያድርገውና በመሬት መንቀጥቀጥ አደጋ ችግር ቢደርስ የተወሰኑ ህንፃዎች ችግር ሊያጋጥማቸው ይችላል። ከዚህ ጋር ተዛማጭ የሆኑ ነገሮች ደግሞ ሰው ይጎዳል። ግን ልክ የተጎዳ ሰው ይዘ ወደ ሆስፒታል ነው የምትሄደው። ችግር እንኳን ቢያጋጥም ሁልጊዜ ሆስፒታሎች ከአደጋ በኋላ ፕሮፐርቲ ፋንክሽን ማድረግ ስላለባቸው ማለት ነው። ከእርስክክ በኋላ የእሳት አደጋ የመከሰት እድሉ ከፍተኛ ነው። ማደያዎች ይኖራሉ። እንደነዚህ እሳት ስለሚነሳ እሳቱን ደግሞ ለማጥፋት የእሳት አደጋ ተቋማቶቻችን አሁንም ሴፍና ሳውንድ መሆን አለባቸው፣ እንዲደርሱ ማለት ነው። አደጋ ከተከሰተ በኋላ ቶሎ መድረስ ስላለባቸው እንደዚህ እያደረግን ኢንፍራስትራክቸሮቹ ያላቸውን አቅም ማጎልበት ይቻላል። ቀስ በቀስ ኢኮኖሚው በፈቀደው ልክ በዚህ ሀሳብ የሚስማሙት ኢንጂነር መስፍንም ርዕደ መሬቱ እየተደጋገመ ስለሆነ ቅድሚያ የሚያስፈልጋቸውን ህንፃዎች በመለየት ይህን አካሄድ እንከተላለን ብለዋል። በተለይ ፐብሊክ ስፔስ የሆኑ ወይም ደግሞ ፐብሊክ ቢልዲንጎች ያልከ ውስጥ የሚሄድኩ ጥናቱ ይለቅ እንጂ በመንግስት በኩል መተግበሩ ችግር አሁን አለ ብዬ አላምንም። በተለይ ትልልቅ ከተሞች ላይ አሁን የኮሪደር ልማትም ጋር ተያይዞ ይህንንም አንድ ላይ ያጣምረን የምንሄድበትን ስትራቴጂ እናስቀምጣለን። አሁን ችግር ስመጣ ሁሉም በአንድ ያትፈታ ግን የትኛው ነው ፕራዮሪቲ የሚሰጠው እንዴት የምሰራ ጀምረን የት እንጨርሳለን የሚለውን ጉዳይ አሁን ኦልሬዲ ባለሙያ ቡድን እየተጠና ስለሆነ አሁን ያልከው አንድ የትኩረት መስካችን ነው። ፕሮፌሰር አታላይ አየለ በበኩላቸው ኢትዮጵያ ለመሬት መንቀጥቀጥ የተጋለጠች መሆኗ ታምነው ለጉዳዩ ትኩረት ይሰጥ ብለዋል። በተለያየ እርከን ባሉ የመንግስት አካላት ኢትዮጵያ የመሬት መንቀጥቀጥ አደጋ ተጋላጭ የሆነች ሀገር በመሆኗ ይህ አይነት ነገር ሊከሰት የሚችል በተለይ በጂኦግራፊ በካርታ የሴት አካባቢ ነው የሚያዘወትር የሚለውን ይዞ የግንባታ ኮዶችን በመከለስ ያንን ነገር ሊቋቋም የሚችል የግንባታ ጥራትን መቆጣጠር ያስፈልጋል። አንዱ ይሄ ነው። ለህብረተሰቡ ግንዛቤ መስጠት፣ ለምርምር እና የመሳሪያ መግዣ ወይም ደግሞ እንደዚህ አይነት ነገር ለምርምር ተቋማት ድጋፍ ማድረግ ያስፈልጋል። ዶክተር ኢሳያስ በዲዛይንና በግንባታ ወቅት የሚታዩትን ችግሮች ለመቅረፍ ጠበቅ ያለ አሰራር መከተል አስፈላጊ ነው ይላሉ። ህንፃዎች በሚሰሩበት ወቅት ዲዛይኑ ላይ ተገቢ የሆነ እውቀት ያስፈልጋል። ተገቢ የሆነ ኮሚትመንት ያስፈልጋል። እነዚህን ነገሮች በጥራት ከተሰሩ በዲዛይን ደረጃ በተመሳሳይ መልኩ ደግሞ ይህን ዲዛይን ወደ ትግበራ የሚወስደው አካል በዋናነት ኮንትራክተር የምንለው እና ደግሞ ተቆጣጣሪው አካል ይህን ዲዛይን በትክክል ዲዛይን በተደረገበት መሰረት ወደ መሬት ማውረድ የግድ ይላል። የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዲሬክተሩ ኢንጂነር መስፍን ነገው በበኩላቸው የሥነ ምግባር ጥሰቶችን ለመከላከል ከሙያ ማኅበራት ጋር አብረን እንሰራለን፣ የግንባታ ዘርፉን ጥራት የበለጠ ለመቆጣጠርም አዲስ አዋጅ ከማርቀቅ ጀምሮ ልዩ ልዩ ዘመናዊ አሰራሮችን እየዘረጋን እንገኛለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ